የአሜሪካ ድምፅ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ መጋቢት 23 2014 ዓ ም ምሽት ዝግጅታችን ጀመረ። በሶማሌ ክልል ለድርቅ መቋቋሚያ የሚሆን ሰባ ሚሊየን ብር መመደቡን አስታወቀ። እርዳታ ይህን ተገዝቶላቸው ምግብና ምግብ ነክ ነገሮች እንዲቀርብላቸው ነው። ትላንትና ውሳኔ የተላለፈው ከምን አንጻር ነው? ከተማ አካባቢ ተጠቅቶ የተጠለሉ ማህበረሰብ አብዛኛው ጊዜ ቀበሌ ታች አካባቢ ሰው እንዳያልቅ ሪስፖንስ ወይ ምላሽ ሲሰጥ ነው የቆየው። የክልሉ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ የሆኑትን አቶ አብዱልቃድር ረሺድን ነው የሰማችሁት። የዚህ ዘገባ ዝርዝር በአብይ ርዕሳችን ይቀርባል። እርዳታ የጫኑ ተሽከርካሪዎች ወደ ትግራይ ክልል በቅርቡ እንደሚገቡና በኢትዮጵያ ተጥለው በነበሩ የኮቪድ-19 ክልከላዎች ላይ ማሻሻያ መደረጉን የሚገልጹ ዘገባዎችን በምሽቱ መሰናዷችን ተካተዋል። ሰላም። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናበርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊ ና ግርማ ደገፋ እንዲሁም የዌብ ና የማህበራዊ ድኅረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅታችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ይተላለፋል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ እንደምናመሻችው አድማጮች፣ የምሽቱን ዜና የማሰማችሁ ቆንጅት ታዬ ነኝ። በኢትዮጵያ እየተካሄደ ባለው ግጭት የተፈጸሙ የመብት ጥሰቶችን እንዲያጣራ ለተቋቋመው መርማሪ ቡድን የተባበሩት መንግስታት ድርጅት በጀት እንዳይፈቅድ ኢትዮጵያ ያቀረበችው ጥያቄ በመንግስታቱ ድርጅት ጠቅላላ ጉባኤ ውድቅ ተደርጓል። የሮይተርስን ዘገባ ስመኝሽ የቆየ ታቀርበዋለች። 193 አባላት ያሉት የመንግስታት ድርጅቱ ጠቅላላ ጉባኤ የበጀት ኮሚቴ ትላንት ባደረገው ስብሰባ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኢትዮጵያ በሚካሄደው ጦርነት የተፈጸሙ የመብት ጥሰቶችን አጣርቶ ክስ መመስረት የሚያስችል ምርመራ እንዲያካሄድ ላቋቋመው ቡድን በጀት እንዲሰጠው ወስኖ አጽድቋል። በትላንቱ ስብሰባ ኢትዮጵያ በጀቱ እንዳይፈቀድ ላቀረበችው ጥያቄ ድጋፍ የሰጡ ሀገራት 27 ሲሆኑ 66 ተቃውመዋል። 39 ሀገራት ደግሞ ድምጸ ታቅቦ አድርገዋል። ኢትዮጵያ ውሳኔው በምዕራብ ሀገራት ለፖለቲካ ዓላማ የተገፋ ነው በማለት እንደማትተባበር ያስታወቀች ሲሆን ከድምፅ አሰጣጡ በፊት ለበጀት ኮሚቴው ንግግር ያደረጉት የኢትዮጵያ ዲፕሎማት ወይዘሮ ለምለም ፍስሐ ኢትዮጵያ ይህንን አይነት አሰራር እንደማትቀበልና ቡድኑ ወደ ኢትዮጵያ መግባት እንደማይፈቀድለት አስታውቀዋል። ወይዘሮ ለምለም አክለው ይህ ቡድን የሰብአዊ መብትን የማራመድ አላማ ያለው አይደለም። ይህ የፖለቲካ ሂደት መሆኑ ግልጽ ነው ሲሉ ተናግረዋል። የበጀት ኮሚቴው የፈቀደው በጀት ብዙ ማስተካከያ የተደረገበትና የተባበሩት መንግስታት ከጠየቀው ያነሰ መሆኑን ዲፕሎማቶች ለሮይተርስ ተናግረዋል። በጉዳዩ ላይ አስተያየታቸውን የሰጡት በተባበሩት መንግስታት አመራርና ማሻሻያ የዩናይትድ ስቴትስ አምባሳደር ክሪስ ሉ ዩናይትድ ስቴትስ እንደ አንድ የመንግስታት ድርጅቱ አካል የሰብአዊ መብት ኮሚሽኑ ያሳለፈውን ውሳኔ ማክበርና ተግባራዊ እንዲሆን የማድረግ አስፈላጊነትን ታረጋግጣለች ብለዋል። በህዳር ወር የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ በኢትዮጵያ መንግስት ከተቋቋመው የሰብአዊ መብት ኮሚሽን ጋር በመሆን በጋራ ባካሄዱት ምርመራ በጦርነቱ በተሳተፉ ሁሉም አካላት የጦር ወንጀል መባል የሚችል የመብት እሰት መፈጸሙን ማስታወቃቸው ይታወሳል። ስመኝሽን ለዘገባው አመሰግናለሁ የአሶሽየትድ ፕሬስ ዘጋቢና የካሜራ ባለሙያው ከእስር ተለቀዋል ለአራት ወራት በእስር ላይ የነበሩት የአሶሽየትድ ፕሬስ ዘጋቢ አሚር አማን እና ፍሪላንስ የካሜራ ባለሙያው ቶማስ እንግዳ እያንዳንዳቸው በ60 ሺህ ብር ዋስትና እንዲፈቱና ጉዳያቸውን በውጭ ሆነው እንዲከታተሉ ፍርድ ቤት በወሰነው መሰረት ዛሬ ከሰዓት በኋላ ከእስር መለቀቃቸውን ጠበቃቸው ገልጸዋል የሁለቱ ዘጋቢዎች ጠበቃ አቶ ታደለ ገብረመድህን ለአሜሪካ ድምፅ እንደገለጹት ፍርድ ቤቱ ተጠርጣሪዎቹ በዋስ እንዲፈቱ ማክሰኞ መጋቢት 20 ቀን ውሳኔ ሰጥቶ የነበረ ቢሆንም ፖሊስ እረቡ መጋቢት 21 ለፌዴራል ጠቅላይ ፍርድ ቤት ባቀረበው የይግባኛ ቤቱታ የስር ፍርድ ቤት ውሳኔው እንዲሻርለት ጠይቆ ነበር። ሆኖም የተጠርጣሪዎቹ ጠበቆች ፖሊስ የምርመራ ጊዜ ቀጠሮ ሲጠይቅ የሚያቀርባቸው ምክንያቶች ተመሳሳይ መሆናቸውን በመግለጽ መከራከሪያ ማቅረባቸውን አቶ ታደለ ለአሜሪካ ድምፅ ተናግረዋል። የሁለቱን ወገን ክርክር ያደመጠው የፌዴራል ጠቅላይ ፍርድ ቤት ሁለተኛ ወንጀል ይግባኝ ሰሚ ችሎት ትናንት ሐሙስ መጋቢት 22 በሰጠው ውሳኔ የስር ፍርድ ቤት በዋስትና ጉዳይ ላይ የሰጠውን ውሳኔ አጽንቷል። በዚህም ውሳኔ መሰረት ለአራት ወራት በእስር ላይ የነበሩት የአሶሺየትድ ፕሬስ ዘጋቢ አሚር አማን እና ፍሪላንስ የካሜራ ባለሙያ ቶማስ እንግዳ በ60 ሺ ብር ዋስ ዛሬ ከምሳ በኋላ ከእስር መለቀቃቸውን ጠበቃቸው ለአሜሪካ ድምፅ አረጋግጠዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዲሞክራሲያዊት ኮንጎ ሪፐብሊክ የምስራቅ አፍሪካ ሀገሮች ማህበረሰብን ተቀላቀለች። ኬንያ፣ ቡሩንዲ፣ ደቡብ ሱዳን፣ ታንዜኒያ፣ ዩጋንዳ እና ሩዋንዳ ያሉበት የኢኮኖሚ ማህበረሰብ አሁን ዲሞክራሲያዊት ኮንጎ በመቀላቀሏ ከአህጉሪቷ ህዝብ አንድ አራተኛውን መያዙ ነው። የነባሮቹ አባላት መሪዎች ሰኞ በተካሄደ ስነ ስርዓት ለኮንጎ አቀባበል አድርገዋል። የኬንያ ፕሬዚደንት ኡሁሩ ኬንያታ ባሰሙት ንግግር እንዲህ ብለዋል። and warmly welcome our brothers and sisters ለዲሞክራሲያዊት ኮንጎ ሪፐብሊክ እህት ወንድሞቻችን የሞቀ አቀባበል ሳደርግ በኩራት ነው። እጅ ለእጅ ተያይዘን ማኅበረሰባችንን እንደምናጠናክር ምኞቴ ነው። ተለያይተን ከምናደርገው አብረን በምንሰራው ይበልጥኑ እንጠቀማለን። በኢኮኖሚ ፖሊሲ ምርምር ማዕከል ተመራማሪው ኢቡራ ሙናያቦራ ኮንጎ ብዛት ያለው የተፈጥሮ ሀብት ያላት ሀገር በመሆኗ ማህበሩን መቀላቀሏ ለአካባቢው የውጭ ምንዛሪና መዋለ ነዋይ ለመሳብ ትልቅ አስተዋጽኦ ይኖረዋል ብለዋል። ማሊና ወታደራዊ አጋሮቿ ዓለም አቀፋዊ ግዴቶቻቸውን እንዲወጡ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ጥሪ አቀረቡ። ዋና ጸሐፊው ጥሪያቸውን ያሰሙት የማሊ የጦር ኃይል በጽንፈኛ እስላማዊ ቡድኖች ላይ በሚያካሂደው ጦርነት የሰብአዊ መብት ጥሰቶች እየፈጸመ ነው የሚለው ስጋት እየተባባሰ ባለበት በዚህ ወቅት ነው። ጽንፈኞች ጥቃት እያደረሱ መሆኑን እንደሚገነዘቡ የገለጹት ዋና ጸሐፊው ለጸጥታ ምክር ቤቱ ባደረጉት መግለጫ ማሊ በምታካሄደው ጸረ ሽብርተኛ ዘመቻም በሲቪሉ ህዝብ ላይ ከባድ ጉዳት እየደረሰ ነው ሲሉ ማሳሰባቸውን ኤኤፍፒ ያገኘው መረጃ አመልክቷል። በሌላ የማሊ ዜና ከቡርኪና ፋሶና ከኒጀር ጋር በሚያዋስናት ድንበር አካባቢ በተፈጸሙ ጥቃቶች ሰላማዊ ሰዎች ተገድለዋል የሚሉትን ሪፖርቶች ተከትሎ በሀገሪቱ ያሉት የተባበሩት መንግስታት ድርጅት ሰላም አስከባሪዎች በአካባቢው ተሰማርተዋል። የመንግስታቱ ድርጅት ባወጣው መግለጫ የአካባቢው ጸጥታ መደፍረስ እየተባባሰ እንደመጣ ገልጿል። አስቀድሞውም በከባድ ጉዳት ላይ ለሚገኙት የአካባቢው ነዋሪዎች በታጠቁ አሸባሪዎች የሚደርሰው ጥቃት ይበልጡን ስቃይ ውስጥ ጥሏቸዋል ያለው የተባበሩት መንግስታት ብዛት ያላቸው ሰዎች እንደተገደሉ ተናግሯል። የቱኒዥያ ፕሬዚደንት በሶስት ወር ጊዜ ውስጥ ምርጫ አናካሂድም ሲሉ አስታወቁ። በዚህ ሳምንት ምክር ቤቱን የበተኑት የቱኒዥያው ፕሬዚደንት ሳይድ ካይስ በቀጣዮቹ ሶስት ወራት ውስጥ ምርጫ እንደማይካሄድ ትናንት ማታ በሰጡት መግለጫ ነው ያስታወቁት። ይህም ፕሬዚደንቱ አብዛኛውን የህገ መንግስቱን የዲሞክራሲ መርሆች ወደ ጎን ትተው በግላቸው ወደፊት መግፋቱን እንደቀጠሉ አመላካች ነው ተብሏል። በሀገሪቱ ያሉ የተለያዩ የፖለቲካ ፓርቲዎችና ጠንካራው የሰራተኛ ማህበር ፓርላማውን የበተኑት ፕሬዚደንት በአፋጣኝ ምርጫ ማካሄድ እንዳለባቸው ህገ መንግስቱን እየጠቀሱ ጠይቀዋል። ፕሬዚደንቱ በበኩላቸው ይህን የህገ መንግስት ትርጓሜ ከወዴት እንዳመጡት አላውቅም ብለዋል። ትናንት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ ፕሬዚደንቱ ፓርላማውን መበተናቸውና እርምጃቸውን በመቃወም በተካሄደ ስብሰባ የተካፈሉ የምክር ቤት አባላትን በህግ እንዲጠየቁ ሊያደርጉ ነው የሚሉት ሪፖርቶች በጥልቅ አሳስበውናል ብለዋል። የደቡባዊ ዩክሬን ማሪዮፖል ከተማ ሩሲያ ሰብአዊ እርዳታ ማስገቢያ መስመር ለመክፈትና ነዋሪዎችን እንዲወጡ ፈቅዳለሁ ብላ የገባችውን ቃል ታከብር እንደሆነ በመጠባበቅ ላይ ነች። የዓለም አቀፍ ቀይ መስቀል ኮሚቴ ቃል አቀባይ ዛሬ ሲናገሩ ይህ እውን እንደሚሆን ተስፋ አለን፣ ወደ ማሪዮፖል ለመንቀሳቀስ እየተዘጋጀን ነን፣ ነገር ግን ዛሬ ይሳካ አይሳካ አናውቅም ማለታቸው ተጠቅሷል። ትናንት የሩሲያ ኃይሎች እርዳታ የሚያጓጉዙ መኪናዎችንና ነዋሪዎችን የሚያስወጡ አውቶቡሶችን ማስቆማቸውን የተገለጸው ከፍተኛው የቱርክ ዲፕሎማት ሀገራቸው ሁለቱን ወገኖች ወደ ድርድሩ ጠረጴዛ እንዲመለሱ ለማድረግ ጥረት እያደረገች መሆኗን ተናግረዋል። ይህ በዚህ እንዳለ የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ሁለት ከፍተኛ ጄኔራሎችን ማዕረጋቸውን መግፈፋቸው ተሰምቷል። ለከሃዲዎች ጊዜ የለንም ያሉት ፕሬዚደንቱ ወደፊት ደግሞ ቅጣታቸውን ያገኛሉ ብለዋል። በሌላ በኩል የዩክሬን ባለስልጣናት እንዳሉት የሩሲያ ኃይሎች ከኪቭ አካባቢ 700 የሚሆኑ ወታደራዊ መሳሪያዎችን አንስተው ወደ ቤላሩስ አዛውረዋል ተብሏል። አንድ ከፍተኛ የዩናይትድ ስቴትስ የመከላከያ ሚኒስቴር ባለስልጣን የሩሲያ እንቅስቃሴ አነስተኛ እንደሆነ ገልጸው የሩሲያ ኃይሎች ኪቭና ሌሎችን ከተሞች በአየርና በመድፍ መደብደባቸውን እንደሚቀጥሉ አስጠንቅቀዋል። በተያያዘ ዜና የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከተቀማጭ ነዳጅ ከፍተኛ መጠን ያለው ነዳጅ እንዲለቀቅ ትናንት ትእዛዝ ሰጥተዋል። የሚለቀቀው ነዳጅ መጠን በመጠኑ ከምንጊዜውም ከፍተኛ መሆኑ ነው የተገለጸው። ለስድስት ወራት በየቀኑ አንድ ሚሊዮን በርሜል እንዲለቀቅ ነው ፕሬዚደንቱ ትእዛዝ ይሰጡት። በሌላ ዜና የምዕራብ ዩክሬን ነዋሪዎች የሰላም ድርድሩ በዩክሬን እና በሩሲያ መካከል እየተካሄደም ቢሆን እነሱ ግን ለረጅሙ ጦርነት እየተዘጋጁ መሆናቸውን ተናግረዋል። መሪዎቻቸው በስተመጨረሻው በድርድሩ የሚስማሙ ቢሆን እንኳን ለሩሲያ የድንበር መሬት ገምሶ የሚሰጥ የሰላም ድርድርን እንደማይቀበሉ እየተናገሩ ናቸው። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። አድማጮች፣ ለምሽቱ ዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ። ቆንጂ ታዬን ለዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ምሽት መጋቢት 23 2014 ዓ ም መሰናዷችን ነው። ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ ይተላለፋል። አሁን ወደ ቀዳሚው የአብይር ዘገባችን እንለፍ። የሶማሌ ክልል ለድርቅ መቋቋሚያ ሰባ ሚሊየን ብር መድቧል። የሶማሌ ክልል ካቢኔ በድርቅ ምክንያት ከገጠር ወደ ከተማ ለተፈናቀሉና ከተማ ውስጥ በከፋ ችግር ውስጥ ለሚገኙ ነዋሪዎች መርጃ የሚሆን የሰባ ሚሊየን ብር በጀት መመደቡን ነው የገለጸው። በድርቁ ከአንድ ነጥብ አንድ ሚሊየን በላይ የቤት እንስሳት መሞታቸውንና ከሶስት ነጥብ ስድስት ሚሊየን በላይ ዜጎችም የድርቁ ተጎጂ መሆናቸውን ክልሉ ጨምሮ አስታውቋል። አዲስ ቸኮል ተጨማሪ ያለው የሶማሌ ክልል ካቢኔ በትላንትናው እለት ባካሄደው ጉባኤ በድርቅ ምክንያት ከገጠሮ ወደ ከተማ ለተሰደዱ አርብቶ አደሮች መርጃ የሚውል ሰባ ሚሊዮን ብር ድጋፍ መመደቡን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብድርቃድር ረሽድ ለአሜሪካ ድምፅ አስታውቀዋል። ከዚህ በፊት መላው ሶማሌ ክልል ዘጠና ሶስት ወረዳዎች ይገኛሉ። ከዘጠና ሶስቱ ወረዳዎች ውስጥ ሰማኒያ አራቱ ተረጂ ነበሩ፣ በእርዳታ ስር እርዳታ የሚያገኙ ነበሩ። ከነዚህ መሀል ማህበረሰቡ ለኑሯቸው የተጠጉት ዞን ዋና ከተሞች እና ከተማ መስተዳደሮች አካባቢ ትልቅ የህዝብ ፍሰት ነው ያለው። እንስሳት ያለቀባቸው ምንም መተዳደሪያ የሌላቸው ወደ ከተማ መስተዳደሮች እና ብዛት ህዝብ የሚገኝበት ዞን ዋና መቀመጫ አካባቢዎች ነው እየተጣለሉት እና እየተጠጉት። ስለዚህ ህዝቡ የተሰበሰበበት የተሰበሰበባቸው አካባቢዎች ከተማ መስተዳደሮች እና ዞን መቀመጫ ዋና ከተሞች ብዛት ህዝብ የሚገኝባቸው አካባቢዎች ስለሆኑ ተጨማሪ ሰባ ሚሊዮን በጀት ጸድቆ እርዳታ ይህን ተገዝቶላቸው ምግብና ምግብ ነክ ነገሮች እንዲቀርብላቸው ነው እና ውሳኔ የተላለፈው ከምን አንጻር ነው? ከተማ አካባቢ ተጠቅቶ የተጠለሉ ማህበረሰብ አብዛኛው ጊዜ ቀበሌ ታች አካባቢ ሰው እንዳያልቅ ሪስፖንስ ወይ ምላሽ ሲሰጥ ነው የቆየው። ስለዚህ ከተማ አካባቢ የሚገኙም ሽፋን እንዲሰጥ ሰባ ሚሊዮን በጀት ነው በድጎማ መልክ ለማህበረሰቡ ምግብ እንዲቀርብላቸው አቅጣጫ የተቀመጠው። የሚቀርበው ድጋፍ በከተሞች የሚኖሩ የኢኮኖሚ አቅማቸው ዝቅተኛ የሆኑ ነዋሪዎችንም እንደሚያካትት አቶ አብዶ ቃሪ ጨምረው ተናግረዋል። በትላንትናው ዕለት ከአሜሪካ ድምጽ ጋር ቆይታ የነበራቸው የብሔራዊ ሜትሮሎጂ ኢንስቲትዩት የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ምክትል ዳይሬክተር ወይዘሮ ጫሊ ደበሌ የዘንድሮ የበልግ ዝናብ ዘግይቶ እንደሚጀምርና መጠኑም ከወትሮ ሊቀንስ እንደሚችል ተናግረው ነበር። ባለፈው ሳምንት በከፊል በጣለው ዝናብ ቅዝቃዜ መቋቋም ያልቻሉ በርካታ እንስሳት በተለይም ፍየሎች የሞቱበት የሶማሌ ክልል ዝናቡ ቀስ ብሎ መጀመሩን በበጎ ጎኑ እንደሚያዩት ነው ቢሮ ኃላፊ የሚናገሩት። አሁን ያለው ተስፋ ጥሩ ነው። ለምን ዝናቡ አሁን ሸማግሌዎች ከልምድ አንጻር ምንድ ነው የሚገምቱት? ዝናብ ያለማቆም ከጀመረ የደከማቸው እንስሳቶች ይሞታሉ፣ አቅም ስለሌላቸው እንስሳትን ይጨርስብናል። ስለዚህ ከሳምንት በፊት ትንሽ ትንሽ እየጣለ ወደ ዋና ዝናብ ከገባን ለእንስሳቱ ለግጦሽም ለምርትም ጥሩ ነው ብሎ ስለሚገምቱ ያለው አሁን ሶማሌ ክልል ያለው ተስፋና ድባብ ጥሩ ነው። በቃ ዓመቱ እንደሚስተካከልና ጥሩ እንደሚሆን ነው የሚገመተው። የድርቁ ክስተት እስከሚያበቃ ድረስ ለተጎጂዎች የሚቀርበው ድጋፍ እንደሚቀጥል የሚናገሩት የኮሚኒኬሽን ጉዳዮች ቢሮ ኃላፊው አቶ አብዱር ቃድር ረሺድ፣ ቀጣይ ትኩረታቸውም ተጎጂዎች መልሶ ማቋቋም ነው ይላሉ። ከጉዳቱ መጠን ስፋት አንጻር የመልሶ ማቋቋም ስራው ግን ቀላል እንደማይሆን ነው የሚናገሩት። በክልሉ በተከሰተው ድርቅ የተነሳ የእርዳታ ጠባቂ የሆኑ የክልሉ ነዋሪዎች ቁጥር ከሶስት ሚሊዮን ስድስት መቶ ሺህ መብለጡንና ከአንድ ነጥብ አንድ ሚሊዮን በላይ እንስሳት መሞታቸውንም ኃላፊው ተናግረዋል። ሶስት ነጥብ ስድስት ሰባት አምስት ሚሊዮን ሕዝብ በድርቁ ተጎድተዋል። ሶስት ሚሊዮን ስድስት መቶ ሰባ አምስት ሺህ ሕዝብ ለእርዳታ የእርዳታ ጠባቂ የሆነው ለእርዳታ ተሰልፎ የሚኖር ሕዝብ ነው። አስሩ ዞኖች በድርቅ ተጠቅተዋል። ብዙ ማህበረሰብ ከቀያቸው ተፈናቅሏል። ወደየአካባቢው ተዘዋውረዋል። አሁን ተፈናቃዮቹ የሚገኙት ሁለት መቶ ሰማንያ ስምንት ሳይት ነው የሚገኙት። ተፈናቃዮቹ በተለያየ ሰላሳ ስምንት ወረዳ ነው የሚገኙት። የተፈናቀሉት ሀምሳ ሰበት ሺህ ስድስት መቶ አርባ ሰበት አባወራዎች እንደሆኑ ነው መረጃዎች የሚያመለክቱት። እንስሳት ላይ ብዙ ጉዳት ነው የደረሰው። እንስሳት ላይ ብዙ እንስሳት ረግፈዋል። በሶማሌ ክልል በቁጥር አንድ ሚሊዮን አንድ መቶ ሀያ ሶስት ሺ አንድ መቶ አስራ አንድ የተለያዩ እንስሳቶች እንደሆኑ ነው መረጃዎች የሚያመለክቱት። ኢትዮጵያ ውስጥ በሶማሌ ክልል አስር ዞኖች በደቡብ ኦሮሚያና አጎራባች የደቡብ ክልል አካባቢዎች የተከሰተው ድርቅ በሚሊዮን ለሚቆጠሩ እንስሳት ሞት መንስኤ ሲሆን ይህም በሚሊዮን የሚቆጠሩ አርብቶ አደሮች ጥሪታቸውን አጥተው ድጋፍ ጠባቂ እንዲሆኑ አድርጓቸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የእርዳታ እህል የጫኑ ተሽከርካሪዎች በቅርቡ ወደ ትግራይ ክልል እንደሚገቡ ተገልጿል። የዓለም ምግብ ድርጅት ዛሬ እንዳስታወቀው የድርጅቱን የእርዳታ ዕቃ የጫኑ ተሽከርካሪዎችም ያለምንም እንቅፋት እየተጓዙ መሆኑንና በቅርቡ ወደ መቀሌ እንደሚገቡ አመልክቷል። ደረጀ ደስታ ዝርዝራለሁ። የዓለም የምግብ ድርጅት ወደ ትግራይ የላካቸው የእርዳታ ዕቃ የጫኑ መኪናዎች ወደ ትግራይ መንቀሳቀሳቸውንና ያለምንም እንቅፋት ጉዞ እያደረገ መሆኑን ድርጅቱ በትዊተር ገጹ ባወጣው መልእክት አስታውቀዋል። ከ500 ሜትሪክ ቶን በላይ የሚሆኑ አስቸኳይ የእርዳታ እቃዎችን የጫኑት መኪናዎች ኢሬፕት መድረሳቸውንና ወደ ትግራይ ለመሻገር መቃረባቸውንም ተቋሙ ጨምሮ ገልጸዋል። በቅርቡ የእርዳታ ምግብና ነዳጅ የጫኑ 23 የጭነት መኪናዎች ከሰመራ ተነስተው ጉዞ መጀመራቸውን ያስታወቀው መንግስት የሕወሓት ታጣቂዎች ተኩስ በመክፈት መንገዱን በመዝጋታቸው ምክንያት ከመንገድ መመለሳቸውን መግለጹ ይታወሳል። ይህን ክስ የማይቀበለው ሕወሓት በበኩሉ መኪኖቹ ከሰመራ አለመነሳታቸውን ገልጾ ነበር። የዓለም ድርጅቱና አጋር ድርጅቶች ለረሃብ ለተጋለጡ የማህበረሰቡ ክፍል የሚደርስ ምግብና የተመጣጠነ ምግብ አቅርቦቶች እንደሚገኙበትም አስታውቋል። በቅርብ ጊዜ ውስጥ መቀሌ እንደርሳለን ያለው የዓለም ድርጅት ሌላ 1000 ሜትሪክ ቶን ምግብ የጫኑ መኪናዎች ዛሬ ከሰዓት በኋላ አፋር እንደሚደርስና በዳሎል በረሃሌ እና ኮበና የሚገኙ አስቸኳይ እርዳታ ለሚያስፈልጋቸው የህብረተሰብ ክፍሎች እንደሚከፋፈል ገልጸዋል የእርዳታ አቅርቦቱ ያለምንም ችግር እንዲያልፍም የአፋር ክልል መንግስትና ማህበረሰቡ ድጋፍ እያደረገ ነው ሲልም የዓለም ድርጅት በትዊተር መልእክቱ አስታውቋል ሀያ የዓለም ምግብ ፕሮግራም መኪናዎች ወደ መቀሌ እያመሩ መሆናቸውን አስመልክቶም በትዊተር ገጻቸው ላይ አስተያየት ያሰፈሩት የህወሓት ቃል አቀባይ አቶ ጌታቸው ረዳ ይህ ወደ ትክክለኛ አቅጣጫ የሚወስደን ጥሩ እርምጃ ነው፣ ዋናው ነገር ግን ምን ያክል የጭነት መኪናዎች እንዲሄዱ መፈቀዱ ሳይሆን የሰብአዊ እርዳታው ሳይስተጓጎል ለተቸገሩት እንዲደርስ ያልተገደበ ስርዓት ተዘጋጅተዋል ወይ የሚለው ነው ብለዋል። የኢትዮጵያ መንግስት ትላንት ሰብአዊ እርዳታ የጫኑ 21 ከባድ የጭነት መኪኖች ወደ ትግራይ ጉዞ መጀመራቸውን ያስታወቀ ሲሆን የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ለአሜሪካ ድምፅ በሰጡት ማብራሪያ ተሽከርካሪዎቹ ትላንት ከሰመራ ተነስተው በአብአላ መስመር ጉዞ መጀመራቸውን ተናግረው ነበር። ቀደም ብሎ ቃል በገባው መሰረት መንግስት ሁሉንም አይነት አማራጮች በመጠቀም እርዳታው እንዲጓጓዝ እያደረገ ነው። በየዕለቱ በአውሮፕላን የሚደረገው የአልሚ ምግቦች፣ የመድኃኒት፣ እና የህክምና መሳሪያዎች ቁሳቁስ ገንዘብ እና በአየር ሊጓጓዝ የሚችሉ ሌሎች ነገሮች ያው እንደቀጠሉ ነው። ከዛ ባለፈ በዛሬ ሁለት ደግሞ ሀያ አንድ ከባድ ጭነት መኪናዎች ወደ መቀሌ በአባላ መንገድ እርዳታ ማጓጓዝ ጀምሯል። በደብሊውኤፍቢ አማካኝነት ቀጣይነቱስ ውስጥ እንዲያው ምን ይመስላል? እንግዲህ በዚሁ መሰረት ይቀጥላል ብለን ነው ተስፋ የምናደርገው። ሌላኛውም ወገን ትብብር ካሳየ ህብረተሰቡ፣ እርዳታ ፈላጊው ህብረተሰብ ከችግር ለመታደግ መንግስት አሁንም ቁርጠኛ አቋም አለው። ስለዚህ ስሙዝ ይሆናል ብለን እየጠበቅን ነው። አሁንም በአፋር ክልል በአንዳንድ አካባቢዎች ግጭት መኖሩን የገለጹት ሚኒስትሩ እርዳታው በአግባቡ እንዲደርስ የህወሓት ታጣቂዎች ከያዟቸው ቦታዎች ለቀው እንዲወጡም በትላንትናው ዕለት አሳስበው ነበር። በቅርቡ የእርዳታ ምግብና ነዳጅ የጫኑ 23 የጭነት መኪኖች ከሰመራ ተነስተው ጉዞ መጀመራቸውን ያስታወቀው መንግስት የሕዋት ታጣቂዎች ተኩስ በመክፈት መንገዱን በመዝጋታቸው ምክንያት ከመንገድ መመለሳቸውን መግለጹ ይታወሳል። ይህን ክስ የማይቀበለው ህወሓት በበኩሉ መኪኖቹ ከሰመራ አለመነሳታቸውን ገልጾ ነበር። ወደ ተከታዩ ዘገባ ስናልፍ የኢትዮጵያ ጤና ሚኒስቴር በኮቪድ-19 ፕሮቶኮል ላይ የተወሰኑ ማሻሻያዎች ማድረጉን አስታውቋል። የጤና ሚኒስትሯ ዶክተር ሊያ ታደሰ በሰጡት ጋዜጣዊ መግለጫ በሀገሪቱ አሁናዊ ሁኔታ የህብረተሰቡ በኮቪድ የመያዝ እድሉ ከመቶ አንድ በታች መሆኑን ጠቅሰው የተወሰኑ መሻሻያዎች መደረጋቸውን አመልክተዋል። ከተደረጉት መሻሻያዎች መካከል ከቤት ውጪ በቂ የአየር ዝውውር ባለበት ቦታ ላይ የአፍና አፍንጫ መሸፈኛ ጭንብል ግዴታ አለመሆን፣ መንገደኞች የኮቪድ ክትባት ጨርሰው መውሰዳቸውን የሚያመላክት ማስረጃ ከያዙ የመመርመር ግዴታ እንደሌለባቸውና ሌሎችም ማሻሻያዎች እንደሚገኙበት ተገልጿል። ፀሐይ ዳምጠው ተጨማሪ አላት። የኢትዮጵያ ጤና ሚኒስቴር የኮቪድ-19 ወረርሽኝን በተመለከተ አዲስ ያወጣው መመሪያ ላይ ማብራሪያ ሰጥተዋል። በዚህ መሰረት መመሪያ 882 ህዝባር 2014 የወጣው የተወሰኑ የኮቪድ-19 ወረርሽኝን ለመከላከል የወጣው ፕሮቶኮል ላይ ማሻሻዎች መደረጉን ሚኒስትሯ ዶክተር ሊያ ታደሰ ገልጸዋል። በመመሪያው ከተካተቱት ውስጥ በነበሩት የሚቀጥሉ ተግባራትን ሚኒስትሯ ሲገልጹ መንግስት በነጻ ክትባቱን እየሰጠ 25 ሚሊዮን የህብረተሰብ ክፍሎች እየተከተቡ ሲሆን ይህም ቁጥር በምናደርገው የተቀናጀ ርብርብ እንደሚጨምር ታሳቢ በማድረግ የተወሰኑ ክልከላዎችና ግዴታዎችን በማላላት ይበልጥ ውጤታማ የሚሆኑ የጥንቃቄ እርምጃዎችንና ክትባትን ትኩረት የሚያደርግ ማሻሻያ አስፈላጊ ሆኖ በመገኘቱ ተሻሽሎ የወጣ መመሪያ 882/2014 መሰረት በማድረግ ማንኛውም ተቋም ወይም የትራንስፖርት አገልግሎት የሚሰጥ አካል አገልግሎቱን በሚሰጥበት ጊዜ ሰራተኛውና ተገልጋዩ ያፍና የአፍንጫ መሸፈኛ የማስደረግና ና በቂ የአየር ዝውውር እንዲኖር ማድረግ የሚቀጥል ይሆናል። በሀገሪቱ አሁናዊ ሁኔታ የህብረተሰቡ በወረርሽኙ የመያዝ እድል ከመቶ ከአንድ በታች ሆኗል ያሉት ዶክተር ሊያ ማሻሻያ የተደረገባቸውን ጉዳዮች ተናግረዋል። በመመሪያ ስምንት መቶ ሶስት የነበሩና ከፊል ማሻሻያ የተደረገባቸው ክልከላዎች ከቤት ውጭ አየር በአግባቡ በሚዘዋወሩ ቦታዎች የአፍና የፍጫ መሸፈኛ የማድረግ ግዴታ በዚህ መመሪያ ቀሪ ተደርጓል። በቤት ውስጥ ወይም በድንኳን በመሳሰሉ በተከለለ ሁኔታ ከሚደረጉ ስብሰባዎች በስተቀር የአፍና አፍንጫ መሸፈኛ ማድረግ ግዴታ አይሆንም። በውጭ የሚደረጉ ወይም በአደባባይ የሚደረጉ ስብሰባዎች ላይ ይሄ ግዴታ ተነስቷል። ነገር ግን በቤት ውስጥ ወይም በድንኳን በመሳሰሉ በተከለለ ሁኔታ ለሚደረጉ ስብሰባዎች በተመለከተ አዳራሹ መያዝ በሚችለው ልክ ሆኖ የአፍና አፍንጫ መሸፈኛ በማድረግ እንደዚሁም ርቀትን በመጠበቅ የሚደረግ ይሆናል። ቀደም ሲል የነበሩ ስብሰባዎችን ላይ የነበሩ የቁጥር ክልከላዎች ማስፈቀዳቸውና የማስፈቀድ ግዴታዎች በዚህ መመሪያ ቀሪ ተደርገዋል። ላለፉት ሁለት ወራት በቫይረሱ የሚያዙም ሆነ የሚሞቱ የሰዎች ቁጥር ቀንሰዋል ያሉት ዶክተር ሊያ የመያዝ ምጣኔው ከመቶ ከአንድ በታች ሆኗል። የቫይረሱ ስርጭት ግን ቀጥሏል፣ በማለት የመከላከያ ክትባት መውሰድና አስፈላጊው ጥንቃቄ መደረግ አለበት ሲሉ አሳስበዋል። ዶክተር ሊያ አሁን በወጣው መመሪያ መሰረት ከሀገር የሚወጡና ወደ ሀገር የሚገቡ ሰዎችን በተመለከተ ተከታዩም ብለዋል። ማንኛውም ከአስራ ሁለት አመት እድሜ በላይ የሆነ በመግቢያ እና መውጫ ኬላ ላይ የሚገባ ተጓዥ መንገደኛ ከመነሻው ሀገር ከመነሳቱ በፊት ሰባ ሁለት ሰአት ወይም ከሶስት ቀን በላይ ያልሆነው የተረጋገጠ የፒሲአር ምርመራ ኔጌቲቭ ውጤት ወይም 24 ሰዓት ወይም ከ ከአንድ ቀን በላይ ያልሆነው የተረጋገጠ የአንቲጅን ወይም ፈጣን ምርመራ ኔጌቲቭ ውጤት ይዞ መምጣት ይኖርበታል። መንገደኛው በዘጠና ቀን ውስጥ የኮቪድ-19 ታሞ ከነበረ ታሞ ስለማገገሙ የሚያረጋግጥ ሰርተፊኬት የያዘ ከሆነ ወይም የተሟላ የኮቪድ-19 ክትባት ያጠናቀቀ ከሆነ እና ለነዚህ ማስረጃ ማቅረብ ከቻለ ያለ ምርመራ ወደ ሀገር ውስጥ መግባት ይችላል። ማንኛውም ወደ ሀገር የሚመጣ የትራንዚት መንገደኛም የኮቪድ-19 ክትባት ያጠናቀቅበት መረጃ ሲያቀርብ ያለ ኮቪድ-19 ምርመራ ወደ ከተማ ውስጥ መግባት ይችላል። ይህ የተደረገው ማሻሻያ እንደ አስፈላጊነቱ ሊቀየር ይችላል ያሉት ዶክተር ሊያ ህብረተሰቡ አስገዳጅ ሁኔታን ሳይጠብቅ ለራሱና ለቤተሰቡ አስፈላጊውን የጥንቃቄ እርምጃዎች መከተል አለበት ብለዋል። በትምህርት ቤቶች አካባቢ ያለው የኮቪድ ፕሮቶኮል በነበረው እንደሚቀጥልና ከ12 ዓመት በላይ የሆነ ማንኛውም ሰው የመከላከያ ክትባት መውሰድ ይኖርበታል ብለዋል። ኮቪድ-19 በኢትዮጵያ ከተከሰተ ወዲህ 7429 ሰዎች በቫይረሱ ሳቢያ ሕይወታቸውን አጥተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። በተከታዩ ዘገባችን የምናልፈው ወደ ዩክሬን ነው። በሩሲያ ና በዩክሬን መካከል ድርድር እየተካሄደ ቢሆንም በምዕራብ ዩክሬን የሚገኙ የአገሬው ሰዎች ለረጅም ጦርነት እየተዘጋጁ መሆኑን ተናግረዋል። አክለውም ተወካዮቻቸው በድርድሩ መስማማት ላይ ቢደርሱ እንኳን ለሩሲያ የድንበር መሬት ቆርሶ የሚሰጥ የሰላም ድርድር እንደማይቀበሉ ገልጸዋል። የአሜሪካ ድምጿ ሄዘር መርዶክ ከዩክሬን ተርኖፒልና ለቪቭ ከተሞች ተከታዩን ዘገባ ልካለች። ደረጃ ደስታ ያቀርበዋል። እዚህ ምዕራብ ዩክሬን ውስጥ የምትገኘው ተርኖፒል ከተማ በተሰደዱ ቤተሰቦች፣ በእርዳታ ሰራተኞች፣ ምግብ በሚያሰናዱ ሰዎች፣ ልብስ በሚያጥቡና በጦርነቱ ለተጎዱ የአገሬው ሰዎች ሌሎች መሰረታዊ ነገሮችን እያዘጋጁ ከሰላም ድርድሩ ጋር ጦርነቱ አሁንም ወደ ተፋፋመበት ምስራቅ የአገሪቱ ክፍል በሚልኩ ሰዎች ተሞልታለች። ብዙዎቹ የሰላም ስምምነት ማለት ለሩሲያ መሬት ገምሶ መስጠት ከሆነ የማይቀበሉ መሆኑን በመግለጽ ለወራት ከዚያም አልፎ በሚዘልቀው ጦርነት ውስጥ በምትገኘው አገራቸው ውስጥ ለመኖር መዘጋጀታቸውን ይናገራሉ። በተርኖፒል ነዋሪ የሆኑት ኢቫና ሆሺ እንዲህ ይላሉ ይህ የሰላም ስምምነት ለዩክሬን መጥፎ በሆነ ሁኔታ እንዲጠናቀቅ አንፈልግም። እስከ መጨረሻው ድረስ መሬታችንን ነፃ ለማውጣት ዝግጁ ነን። የሃይማኖት መሪዎች የአካባቢውን እምነት ያንጸባርቃሉ። ይሁን እንጂ ከቤታቸው የተፈናቀሉ በሚሊየን የሚቆጠሩ ስደተኞችን ጨምሮ ጦርነቱ ከወዲሁ በዩክሬናውያን ተዋጊዎችና ሰላማዊ ሰዎች ላይ እያደረሰ ያለውን ውድመትና ጉዳት በማሰብ ጦርነት ሊያስከትል በሚችለው ቀውስ ያላቸውን ስጋት ይገልጻሉ። ዩክሬን ውስጥ በአንድ ወታደራዊ ተቋም ውስጥ ያለ እምነት ተቋም አባት የሆኑት አባ ማይኮሊ ኪዊቺ እንዲህ ይላሉ። ጦርነት ቀውስና አውዳሚ ነው። አሁንም ከተሞቻችንና ሰዎቻችንን ውስጣቸውን እየፈጀ ነው። ከጦርነት በኋላ እንደ ድሮ አንድ አይነት ሰው ልትሆን አትችልም። ምስራቅ ዩክሬን ውስጥ የሚገኙ ዋና ዋና ከተሞች ባዶ የሆኑ በመምጣታቸው እንደ ለቪቭ ያሉ የምዕራብ ከተሞች ከሌላ ቦታ ተሰደው በመጡ ስደተኞች ተጥለቅልቀዋል። ብዙዎቹ ከሚወዷቸው ተለይተዋል። ሊዩባቫ ተፈናቃይ ከሆኑ አርሶ አደር ቤተሰቦች መካከል አንዷ ናቸው። ሴት ልጄና የልጅ ልጆቼ በስሎቫኪያ ናቸው። ታላቋ ልጄ በኪየቭ ናት። እኔና የልጄ ባለቤት ደግሞ እዚህ ለቪቭ ነን። ሊዩባቫ ጦርነቱ በቶሎ ያልቃል ብለው ተስፋ ያደርጋሉ። ምክንያቱም የአባታቸውን ስም መግለጽ ያልፈልጉት ሊዩባቫ እንደ ሌሎቹ በርካታ አርሶ አደሮች በዚህ ዓመት ለሚያደርጉት የእርሻ ወቅት በቶሎ መዝራት ይፈልጋሉ። በተርኖፒል ያሉት የእርዳታ ሰራተኞች ዩክሬን ምናልባት ከማያባራው ጦርነት ውስጥ ተዘፍቃ ትቀራለች ብለው ይሰጋሉ። በተርኖፒል ያሉት የእርዳታ ሰራተኞች ዩክሬን ምናልባት ከማያባራው ጦርነት ውስጥ ተዘፍቃ ትቀራለች ብለው ይሰጋሉ። አንዳንዶቹ በጎ ፈቃደኞች ደግሞ የዩክሬንን መሬት አሳልፎ የመስጠቱን ነገር የማይቀበሉት ቢሆንም አሁንም ቢሆን ግን የሰላም ንግግሩ መቀጠል አለበት ባይ ናቸው። የሃይማኖት አባት አባ ሮማን ደሙሽ አንዱ ናቸው። ሁሌም መነጋገር ይኖርብናል። አዋቂ ሰዎች መነጋገር አለባቸው ምክንያቱም ተፈጥሮ ሰዎችን ስታንጸን እንድንነጋገር አድርጋ ነው። ለዚህ ነው ተኩስ ለማቆም ማናቸውንም ነገር ማድረግ የሚኖርብን። እሳቸው እንደሚሉት መሪዎች ለሰላም ሲደራደሩ በምድር ላይ ያለውን የጥቃት መጠን ይቀንሳሉ። ይሁን እንጂ ሌላኛው ካህን በሰላም ድርድሩ የሚገኘው ስምምነት ዋጋ የሚኖረው ስምምነቱን ለመተግበር ሰዎች ቃላቸውን ከጠበቁ ብቻ ነው ብለዋል። እያዳመጣችሁት ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ላይ የሚተላለፈውን የሐሙስ ምሽት መሰናዷችንን ነው። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው አጋማሽ ቀዳሚ አድርገን ወደያዝነው መሰናዶ እንለፍ። በጦርነት ምክንያት ከመኖሪያ ቀያቸው የተፈናቀሉ ሰዎች ባሉበት በቂ የስነ ልቦና የምክር አገልግሎት እንዳልተሰጣቸው የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነርና አንዳንድ የስነ ልቦና ባለሙያዎች ተናገሩ። የባህር ዳር ዩኒቨርሲቲ ከሌሎች ዩኒቨርሲቲዎች ጋር በመሆን ስራውን እየሰራ መሆኑን ገልጾ ከችግሩ ስፋት አንጻር በሁሉም አካባቢዎች መዳረስ አለመቻሉን አስታውቀዋል። አስቴር ምስጋናው ዝርዝሩን ይዛለች። ቦታ በበገለው በሰሜን ወሎ ዞን መቄት ወረዳ ነዋሪ ናቸው። የህወሀት ታጣቂዎች አካባቢውን ተቆጣጥረው በነበሩበት ጊዜ ቀያቸውን ጥለው እንደተሰደዱ ይነገራሉ። ከወራት በኋላ ወደ ቤታቸው ሲመለሱ ግን መንፈስን የሚሰብር ክስተት እንደገጠማቸው ይነገራሉ።

አጥንቶ የህወሀት ታጣቂዎች ተቆጣጥረዋቸው በነበሩ የአማራ ክልል አካባቢዎች ለእስራ ተንቀሳቅሰው የነበሩ የጉዳቱ ሰለባ ለሆኑ ግለሰቦች የስነ ልቦና አገልግሎት መስጠት፣ ይህም በቂ አይደለም ባይ ናቸው። ስልጠና ላይ ምንድን ነው እያየን የነበረው? እነዚህ ስልጠናዎች በቂ አይደሉም። አብዛኛውን ለምሳሌ ሰራተኞች በቁዘማ ምክንያት ወደ ስራ አልገቡም። አብዛኛው ማህበረሰብ ላይ ያለው እስካሁን ድረስ ስጋት አለ። እነዚህ ከጦርነቱ ጋር ተያይዘው የሚመጡ የስትረስ ወይም ደግሞ የውጥረት የጭንቀት ችግሮች ተያያዥ በሽታው እየፈጠሩ ይዘው ይመጣሉ እና ለዚህ ተገቢውን የሆነ ድጋፍ ያስፈልጋል። ይህንን ድጋፍ ማድረግ ካልተቻለ ግን አንደኛ አምራች የሆነውን ዜጋ እናጠዋለን፣ ሁለተኛ በማህበረሰቡ ዘንድ ከፍተኛ የሆነ ጭንቀት ይፈጠራል። ይህ ጭንቀት ደግሞ መልሶ ለተጓዳኝ በሽታዎች እንደ ግፊት፣ ስኳር አይነት በሽታዎችን ራሱ ይዞ የመምጣት እድል አለው። ይህ ሲመጣ ደግሞ ለምሳሌ ከፍ ያሉ ሰዎች እንዲህ አይነት በሽታ ሲመጣባቸው ልጆቻቸውን በአግባቡ ኬር ማድረግ አይችሉም። የቤተሰብ አባሎቻቸውን በአግባቡ መንከባከብ አይችሉም። ስለዚህ እንዲህ አይነት ክፍተቶች እንዳይመጡ ከዚህ ጋር ተያያዥ የሆኑ የስብና ዝንፈት ችግሮች እንዳይመጡባቸው ጥንቃቄ ማድረግ ያስፈልጋል ማለት ነው። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዘላለም ልጅ አለም ምሁራን ዘርፉ ብዙ እንዲሰሩ ይወተውታሉ። ሚስቱ ስትገደል ያየ፣ ልጆቹ ሲገደል ያየ፣ ባሏ የተገደለባት እና ይህ ችግር ሰፊ የሆነ የስነ ልቦና ስብራት ህብረተሰቡ ውስጥ የፈጠረበት ነው ያለው ሁኔታ። ስለዚህ ሰብአዊ ድጋፍ ማድረግ፣ ምግብ ማቅረብ፣ መጠለያ ማቅረብ፣ የተለያዩ ድጋፎችን ማድረግ አንድ ጉዳይ ሆኖ፣ በዋነኛነት ግን የስነ ልቦና ስብራቱን የሚጠግን ስራ መስራት ያስፈልጋል በዚህ ዘርፍ በተወሰነ ደረጃ ከባህር ዳር ዩኒቨርሲቲ ጋር በመሆን የተወሰነ ስራ የተሰራበት ሁኔታ አለ። እስፔሻሊ ተፈናቃዮች ማዕከል ያደረገ ነገር ግን ጥሎት የሄደውን የሳይኮሎጂካል ወይም የስነልቦና ጠባሳ ሊጠግን የሚችል ስራ በመስራት በኩል መሰረታዊ የሆነ ክፍተት ያለ በመሆኑ በየአካባቢው ያሉ ዩኒቨርሲቲዎች አሉ፣ በዚህ ዘርፍ የተሰማሩ ምሁራን አሉ። ስለዚህ ለዚህ ስራ ትልቅ ትኩረት በመስጠት ህዝባችን ውስጥ የደረሰውን የስነ ልቦና ስብራት ልጠግን ይችል ስራ መስራት አስፈላጊ ይሆናል ማለት ነው። ስራ አለ የተወሰነ አማራ ሞራ መማከር በባህርዳር ዩኒቨርሲቲ የተሞካከሩ ስራዎች አሉ። ነገር ግን ከችግሩ አማራ ላይ ከደረሰው በደል አማራ ላይ ከደረሰው የስነልቦና ስብራት አንጻር ግን ያን ያህል ጥሩ ለውጥ የሚያመጣ አይደለም። ስለዚህ በቀጣይ በጣም በተደራጀ አኳኋን ታቀዶ ታስቦበት ተደራጀ ኳን ስራውን መስራት ይጠይቃል። ባህር ዳር ዩኒቨርሲቲ የምርምርና የማህበረሰብ አገልግሎት ምክትል ፕሬዚዳንት ዶክተር ተሰሳ የሸራው ዩኒቨርሲቲ ከሌሎች ተቋማት ጋር ሲሰራ እንደቆየ ገልጸዋል። የተሰራው ስራ ግን በቂ ነው ሊባል እንደማይችል አምነዋል። ብዙ ብዙ ህዝብ ይህን ሰርቪስ ያላገኘ አለ። በእርግጥ ግን ቢያንስ ያለአውቀው መጠቀም የቻለ ሰዎች እድሉ እንዳለ አስታውቀን፣ የእኛ መምህራን በቦታው ይሄ ሄዱ አገልግሎት ሲሰጡ እንዲሰራ አድርገናል። በሳይኮሶሻል ተራፒ ክፍተት አለ ብለው ካመኑ የሚሰዎች መደግ ያለባቸው እነሱ ናቸው። እየነመሙ ለምን እየሰራን ነው ብለናል። እየሰራን ያለ ነው። በቂ ካልሆነ በቂ እንዲሆን ምን እናደርግ መመካከራለን ። ከዚህ ቀደም በዚህ ርዕሰ ጉዳይ ዙሪያ በሰራ ዘገባ የአማራ ምሁራን መማክርት ጉባኤ በበላይነት እንደሚከታተለው መገለጹ ይታወሳል። ነገር ግን በዚህ ዘገባ ከአማራ ምሁራን መማክርት ጉባኤ ተጨማሪ ሀሳብ ለማካተት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ አስቴር ምስክር ነው፣ ባህር ዳር። አድማጮች ቀደም ሲል በሰማችሁት ዘገባ ላይ ለነበረው የድምፅ ችግር ይቅርታ እንጠይቃለን። ወደ ተከታዩ ዘገባችን ደግሞ ወደ መቀሌ ይወስደናል። በትግራይ ክልል በሰሜን ኢትዮጵያ ጦርነት ምክንያት ወላጆቻቸውን ያጡ ሰላሳ የሚደርሱ ልጆችን በመንከባከብ ላይ የሚገኙ በጎ አድራጊን የተመለከተ ነው ተከታዩ ዘገባ። በጎ አድራጊዋ ወይዘሮ እሌኒ ገብረ እግዚአብሔር ይባላሉ። እያደረጉት ባሉት ተግባር ዙሪያ ያነጋገራቸው አለም ፍስሐ ተከታዩን አሰናድቷል። መምርት ለን በሶስት ልጆች የጀመሩትን የመንከባከብ ስራ ቁጥራቸው በየጊዜው እየጨመረ አርባ ሰባት ደርሰው ምኖራቸውና አስራ ሰባት ወላጆቻቸው ስለተገኙ ያስረከብናቸው ስንሆን ሰላሳዎች ግን ከኛ ጋር ነው ያሉት ብለዋል። በመጀመሪያ በሶስት ልጆች ነው የጀመርኩት። የሽረ ከተማ ነበሩ የመጀመሪያ የመጡት ከዛ ከቀረባ ቤተሰብ ከአጎ አባት እናት የሌለው ነው። ከኔ ጋር ያሉ አርባ ሰባት ነበሩ። ከዛ አስራ ሰባቱ ወደ ቤተሰብና ወደ ሀገራቸው እየተመለሱ ነው። ከቤተሰቡ የተለያዩ በኩናት ምክንያት የጠፉ ነበሩና ከዛ ከቤተሰብ ወደ ሀገራቸው የሽራ የአክሱም ነበሩ የተመለሱ አስራ ሰባት አሉ። አሁን ኬኔ ጋር ያሉ ግን ሰላሳ ልጆች ናቸው ያሉ ኬኔ ጋር ማለት ሰላሳ አብዛኛው አባትና እናት የሌለው ማለት ነው የነበረ የአሁን ኩናት ምክንያት ወላጅ ያጡ ህፃናት ማለት ነው። አንዳንድ ደግሞ እናት የሌለች በህይወት አባት ደግሞ ወደ በረካ የወጣ ወደ ትግል ማለት ነው። ከእኛ ጋር የሚገኙ ልጆች ቤት ተከራይተን መኝታ፣ ምግብ፣ ልብስ፣ የትምህርት መሳሪያዎችና የንጽህና ዕቃዎችን ወጪያቸውን እየሸፈንን ከአንድ ዓመት በላይ ያስቆጥረናል ብለዋል። መምርጥ ይለን እዚህ ሁሉ ማለት ነው። እዛ ከኛ ጋር ነው። ምግብም፣ ልብስም ታም ሁሉ ነገር ማለት ነው። አንድ አመት ከሁለት ወር ነው ያደረጉት ከኛ ጋር እና ሁሉ ነገር አስተማሪ። እዚህ ክላስ አለው የራሳቸው በየእድሜው የኬጂ በየትምህርት ደረጃቸው እየተማሩ ነው። ሁሉ ነገር ማለት ነው። እዛ እኔ ከነሱ ጋር ነው። በቃ እንደ አባት፣ እንደ እናት፣ እንደ እህት፣ እንደ ሁሉም ነገር ማለት ነው። የባንክ አገልግሎት እያለ በውጭ የሚኖሩ ሀያ ዲያስፖራዎች ለሀያ ልጆች ይዘውልን ነበር። በዚህ መልክ ወጪያችንን እየሸፈንን ነበር። የቤት ክራይ ብቻ ለአንድ ወር ስምንት ሺህ ብር ነው። አመት ሙሉ አልተከፈለም ባንኩ ስለተዘጋ። ከሀፍታሞች ጤፍና ሌላ አስቤዛ ገዝተን ከባንክ ሂሳባችን እናዘዋወረላቸው ነበር። አሁን ግን እነሱም እየተቸገሩ ስለሆነ የሚያግዝ እያጣን ነው ብለዋል። መምህርት ይለን። ባንክ ዝግ ነው፣ ስልክ ዝግ ነው ለራሱ ቤት እንኳን ስምንት ሺ ለወር ነው የምንቀመጠው ማለት ነው። የአመት ምናምንስ የቤት አልተከፈለም። ባለቤቱ እንዴት ብዬ ልጠይቅ? ስንት ልጆች እያሉ ደሞ የክራይ እንዴት ብዬ ይሉ የአመት ከሁለት ወር የቤት ክራይ በስምንት ሺ ስንት ብር እንደ ተሰበሰበ ማለት ነው። እና ከዚህ ደሞ እኛ ከባንኪ እዛ ያሉ ሱቅ በመካዚን የእክልና የበርበረ የሌላ አስቤዛ እኛ ከነሱን ወስድና ከባንኪ ወደ ነበርና የእነሱ ሂሳብ በመዘዋወር ነበር። አሁን ግን እንደዛ ነገር የለም። እሱም ለራሱ የለም፣ ገንዘብ የለም። በቃ ገበያ ስለሌለው ሁሉ ነገር ስለተወደደ ከዛ በጣም ለምግብ ነገር በጣም እየተቸገርን ነው ያለን። ልጆች እንዳይ ቦትኑ በስንት መከራ የምዕራብ አሉ የብዙ ልጆች ናቸው፣ የመብራቅ የብዙ አካባቢ ነው ያሉ፣ የተንቤንም አሉ። ከብዙ ቦታ ነው የተሰበሰቡ ልጆቹ። አሁንስ እንዴት እንዴት እናርግ? ምግብ ከሌለስ እንዴት ይሆናሉ? አባት እናት ቤት ሀገር ጎረቤት ምንም ነገር የሌለው ወዴት ልንልከው ነው እና ለዚህ በጣም እየተጨነቅነ ነው። እና ያሉ ገባር ስናይ አብ ደገ ያሉ ይሁን በዚህ በውስጥ ሀገር ያሉ ብንታጋገዝ ትንሽ ትንሽ ልጆቹ እንዳያስተማስሉ እንዳይ ሌላ እንዳይወጡ ወደ ሌላ እንዳይሄዱ ትንሽ ትንሽ ብያጉዙኝ ነው የሚጠይቃቸው። ማለት ልጆቹ ከተለያዩ አካባቢዎች የመጡ በመሆናቸው የተለያየ ባህሪ አላቸው። መምህርት ይለን የምዕራብ ልጆች አሉ፣ የዓድግራት አሉ፣ የተንቤና አሉ፣ የመቀሌ ያሉ የብዙሀ ወረዳ ብዙሀ አካባቢ የተለያዩ ከቤት ደግሞ ማለት ነው። ከዛ በስንት መከራ ስንት አባታቸው ከጎናቸው ታቸው እህታቸው በሞት የተነጠቁ እሞ በግፍ ማለት ነው ስለሆነ የሆነ ነገር የለም ብትብሎ ጠይቆ እስክሪቶ ለራ እስክሪቶ የለኝም ብሎ አንድ ልጅ ስጠይቅህ የለኝም ቢሎ በጣም ነው ያለቅሳል፣ ያኮርፋል በቃ የለኝ የሚል በቃ በጣም ይከፋዋል ልጁ እና ለዚህ ነው የሚጨንቀኝ ያለው ምግብ ደግሞ የለም ሲባል እንዴት እንደሚከፋቸው በጣም ይከብዳል ማለት ነው። ከሰላሳዎቹ ልጆች አንዱ ናትናኤል ደስታ ይባላል። ናትናኤል የአስራ አራት ዓመት ልጅና የሰባተኛ ክፍል ተማሪ ነው። በነበረው በጦርነት ምክንያት ነው ወደዚህ ተፈናቅለ የመጣሁት። ሁኔታው መጋቢት አስራ አራት ነበር። ከምሽቱ ዘጠኝ ሰዓት ነበር ሁለት ቤት ነበር እና እኔ ብቻዬን ተንቼ ነበር። አባቴ፣ እናቴ፣ እህቴ ደግሞ አንደኛው ቤት ላይ ነበሩ። ከዛ ድንገት ተኩስ ሰምቼ ተነስቼ ረጥኩና እኔ ድንገት ተመትቼ እግሬን ራሴን ስቼ ነበር። ከዛ አስር ሰዓት ስነሳ ከራሴ ከሳትኩበት ቦታ እናቴና አባቴ እህቴ ተገድለዋል ነበሩ። ከዛ ወደ አዲግራት ሕክምና ሄድኩ በባጃጅ ህጄ እዛ ታክሜ በእግሬ መሄድ አልችልም ነበር። በክራንች ነው የሚሄደው ከዛ አንድ ወር ከታከንኩ በኋላ ሪፈር ወደ መቀለ ተብዬ መጣው። ከዛ እየተመላለሱ እየታከንኩ ነበረና መምህር ሙሉ የሚባል መጣ። ከዛ ሁሉም ነገር ነገር ነገርና ወደ አሜሪካ የሚገኙት ሰዎች አስተላልፎን አናገርና ከዛ ሁሉም ሲናገር ወደ ቤት አስመጥቶ ሁሉም ወደ ቤት ተከራይቶ ቤት አስመጣልና እዚህ የምንኖረው ከወንድሞቼ ሌላ ሌላ ችግር አጋጥማቸው የምንኖረው ሳላሳ እንሆናለን። እዚህ ሁሉም መምህር አለን፣ አስተማሪ አለን፣ ምግብ በሰዓቱ ነው። ሰውነታችንም እንታጠባለን፣ ልብስም አለን ቅያር እንደፈለግ ነው። መምህር አለን፣ እንማራለን። ሁሉም የተሟለ ነው። ወደፊት እኔ ተምሬ ዶክተር ኜ ወገንቼ እንዳግዝ ነው የምፈልገው። ዶክተር የመረኩን እኔ በተመታሁበት እግሬ መሄድ አልችልም ነበርና በዶክተሮች ምክንያት ታክሜ ነው ወደዚህ የደረስኩት በእግሬ መሄድ። እኔም ተምሬ ዶክተር ኜ ለወገኖቻች እንደማግዝ እኔ ለመምርሙልና ለሚስቶ ኢለኒ ላመሰግን ፈልጋለሁ። የመጨረሻ ያነጋገርኩት አቤል በርሂ ነው። አቤል የ አስራ ስድስት ዓመትና የዘጠነኛ ክፍል ተማሪ የአዲግራት ከተማ ነዋሪ ነበር። እኔ የመጣሁት በኮሮና ትምህርት ተቋረጥን። እናቴ በካንሰር ስለታመመች ወደ መቀሌ ከወንድዋ ሞዋ ጋር ሆና ልታክም መጣት። ከዛ እኔና ሁለት ወንድሞች አለኝ ታናሶች ስህታኝ መጣት ወደዚህ። ጦርነት ተፈጠረ። ጦርነት ከተፈጠረ በኋላ እዛ ብቻችን ስለነበርን ወደዚህኑ ተባል ካብኡ መጣን። ከዛ ወደ ትምህርት ቤት አዲስ ምድህን ገባን። ከገባን በኋላ እናቴ ፒፕ ከገቡ በኋላ መድኃኒት አቋረጠች። የካንሰር መድኃኒት አቋረጠች። ከዛ መሙርሙሉ መድኃኒት ማሳከሚያ ገንዘብ ይሰጣት ነበር። ከዛ ትታከም ነበር። ከውጭ የሚልኩላት አገናኛት ከጋኛት በኋላ ግንቦት አስራ ሶስት ከትግራይ ኦክሲጅን ጠፋ። ግንቦት አስራ አራት ደግሞ ኦክሲጅን ያስፈልግሻል ተባለች። ከዛ ግንቦት አስራ አምስት ደግሞ ህይወታ ልትታልፈ ገዛ መምህር ምላሃል ሥላሴ ወደዚ አመጣን። እዚህ ደግሞ ብጥሩሩ ነው ያለነው ይሄ ድርጅት ከአስራ ሁለት እድሜ በታች ነው የሚያስተናግደው። እኔ ግን ከወንድሞቼ ጋር ልለያ ስለማልችል እዚህ የተቀመጥ ነበር። እኛ እዚህ ጥሩ ነበርን። ከዛ ጥሩ እያለን ግን ባንክ ተዘጋ። ከውጭ የሚልኩልን ነበሩ እዚህ እየተቀመጥን። ከዛ ባንክ ከተዘጋ በኋላ ከሀብታሞች እየለመነ ነው እያበላን የመገበን ነው ያለ። እኛ ግን ጥሩ ነው ያለ ነው። እኔ ማስበው እንደ ሙላ ኃይለ ሥላሴ አሰሩ ተከትየ እንደሱ ለመሆን ነው። ለሰጥን ማብራሪያ እጅግ በጣም አመሰግናለሁ። ለአሜሪካ ሬዲዮ ዓለም ፍስሐ ከመቀለ። በተከታይ ደግሞ ወደዚህ ወደ ዩናይትድ ስቴትስ ተመልሰን ከዩክሬን ለተፈናቀሉ ስደተኞች የሚደረገውን ድጋፍ የሚያስቃኘውን ዘገባ እንመለከታለን። በዋሽንግተን ዲሲ የመስተንግዶ ዘርፍ ውስጥ ያሉት የሆቴልና መሰል አገልግሎት ሰጪዎች ባለፈው የካቲት በተጀመረው የሩሲያ ወረራ የተፈናቀሉ ስደተኞችን መርዳት የጀመሩት ወዲያውኑ ነበር። የዩናይትድ ስቴትስ ውስጥ ያሉት መጠጥ ቤቶችና ምግብ ቤቶችም ገንዘብ በማሰባሰቡ ላይ በንቃት እየተሳተፉ ነው። ማክሲም ማስካልኮቭ ይህን የሚያስቃኝ ዘገባ አሰናርታል። ደረጀ ደስታ ያቀርበዋል። ዋሽንግተን ዲሲ ውስጥ ያሉ ምግብ ቤቶች ዩክሬናውያን ስደተኞችን ለመርዳት በተሻለ መንገድ ገንዘብ ማሰባሰብ የሚችሉበትን መንገድ እያፈላለጉ ነው። ለስደተኞቹ በቀጥታ የሚላክ ገንዘብ ለማሰባሰብ የራት ድግስ አሰናድተዋል። በነፍስ ወከፍ 500 ዶላር በመክፈል በራት ድግሱ ላይ ከተገኙት 120 ሰዎች መካከል አንዳንዶቹ ከዩክሬን ጋር ቀጥተኛ ግንኙነት ያላቸው ናቸው። በረድኤቱ የራት ድግስ ላይ ከተገኙት መካከል አንዷ ሄዘር ታምበር እንዲህ ብለዋል የሁለተኛ ደረጃ ትምህርት ቤት ውስጥ እኔ በነበርኩበት የመረብ ኳስ ቡድን ውስጥ የነበረች አንዲት ጓደኛ ነበረችኝ። እስካሁን ድረስ እንገናኛለን። እሷ ከዩክሬን ናት። ራቱ የተዘጋጀው ሙን ራቢት በተባለው ምግብ ቤት ውስጥ ነው። የምግብ ቤቱ ባለቤት ኬቨን ታይን ወላጆቻቸው ከዩክሬን የመጡ የመጀመሪያው ትውልድ አሜሪካዊ ናቸው፣ እንዲህ ብለዋል የተሻለ ሆኖ ያገኘሁት ጥሩ ነገር እዚህ ማብሰል የምንችልበትን መንገድ ገንዘብ ማሰባሰብና የመሳሰሉትን በማድረግ የበለጠ መርዳት የሚቻልበት መንገድ መፈለጉን ነው። የቴይን ባልደረባ ሼፍ ቲም ማ ይባላሉ። ሌሎች የምግብ ባለሙያ ሼፎችን ለጉዳዩ ተባባሪ የሆኑ ወዲያው ነበረ ይላሉ። እዚህ ያሉትን የምግብ አብሳዮች በማሰባሰብ ይህንን ራት በቶሎ ለማሰናዳት ችለናል። በጣም ብዙ ገንዘብ ማሰባሰብ እንደምንችል እናውቃለን። ዋጋው ምን ያህል እንደሚሆን እንወስናለን። ከፍተኛ ስለመሆኑ ግን እርግጠኞች አልነበርንም። ይሁን እንጂ ወዲያውኑ ነው ተሸጠው ያለቁት። የገቢ ማሰባሰቢያውን ያዘጋጀው ሼፍስ ስቶፒንግ ኤኤፒአይ ሄት የተባለው ማህበር ነው። ማህበሩ የኮቪድ ወረርሽኝ ከተከሰተ በኋላ በእስያ አሜሪካውያንና ከፓሲፊክ ወደቦች አካባቢ በመጡ ስደተኞች ላይ እየተባባሰ የመጣው ጥላቻና ጥቃትን ለመቃወም በምግብ ባለሙያ ወይም ሼፎች አባልነት የተቋቋመ ማህበር ነው። ማህበሩ በምህጻረ ቃል ኤኤፒአይ ተብሎ ይጠራል። የዚህ ማህበር አባል ከሆኑት መካከል ሼፍ ፓሜላ ይ እንዲህ ይላሉ። Raise awareness and amplify voices in the AAPI community. እዚህ ያለነው የእስያ አሜሪካውያንንና የፓስፊክ ወደቦችን ማህበረሰቦች ድምፅ ለማሰማት እና እነሱ ላይ የሚፈጸሙትን የዘር መድሎ ይፋ በማድረግ ስለ ማህበራዊ ፍትህ ንቅናቄ ለማሳሰብ ነው። ከራት ዝግጅቱ የተሰባሰበው 70 ሺ ዶላር በቀጥታ የሚሄደው በታዋቂው ሼፍ ጆሴ አንድሬ ወደ ተቋቋመው ወርልድ ሴንትራል ኪችን ወደ ተባለው የሰብአዊ ረድኤት ድርጅት ነው። የድርጅቱ አባል ኔት ሙክ እንዲህ ይላሉ። World Central Kitchen is providing meals to refugees at all of the border crossing points. የወርልድ ሴንትራል ኪችን ወይም የዓለም ማዕከላዊ ማዕድ ቤት እንደማለት እንደ ዋርሶ ካራኮ እና እስከ ማድሪድ አካባቢ ወዳሉ ከተሞች ሳይቀር ድንበር እየተሻገሩ ለሚመጡ ስደተኞች ምግብ እያቀረበ ነው። በዩክሬንም ውስጥ ያሉትንም እንዲሁ እንመግባለን። በአስራ አራት ከተሞች ውስጥ ያሉት በምግብ አቅርቦቱ የሚሳተፉ አባሎቻችንም እንዲሁ በአስር ሺዎች የሚቆጠሩ ዩክሬናውያንን በመመገብ እዚያው ሀገር ውስጥ ይገኛሉ በራት ዝግጅቱ ላይ በዩናይትድ ስቴትስ የዩክሬን ኤምባሲ ተወካይ ተገኝተዋል በዩናይትድ ስቴትስ የዩክሬን አምባሳደር ረዳት የሆኑት ሩዝላን ፋልኮቭ እንዲህ ብለዋል ትከሻ ለትከሻ ተደጋግፈን ስንቆም በእርግጠኝነት ድል እናደርጋለን ሩሲያ ትምህርት ቤቶቻችንን፣ ሆስፒታሎቻችንን፣ የመዋለ ህፃናቶቻችንን እናም የባህላዊ ቅርሶቻችንን ስፍራ ልታወድም ትችላለች። አገራችንን ግን እስከ መቼውም አትገድላትም። ህልማችንን መቼም ቢሆን አታጠፋውም። ግለሰቦች ለዩክሬን ስደተኞች በሚያዋጡት የገንዘብ ልክ የንግድ ኮርፖሬሽኖችም የተስተካከለ ገንዘብ ስለሚለግሱ የሚዋጣው ገንዘብ እያደገ ነው። ተከታዩ መሰናዷችን ደግሞ ሐኪሞን ይጠይቁ ነው። ሐኪሞን ይጠይቁ በምሽቱ ቅንብሩ ከዚህ ቀደም የጥሩ እንቅልፍ እጦትና ጣጣዎቹን አስመልክቶ ከተደረገ ቃለ ምልልስ በመንደርደር በቅርቡ በዩናይትድ ስቴትስ ምክር ቤት የጸደቀ ከእንቅልፍ ጋር ቁርኝት ያለው እና ከሳይንሱ ማህበረሰብ ቅሬታ የቀረበበት አንድ ህግ ይዞታ አንድምታ ይወስደናል። ለሙያዊ ትንታኔው የእንቅልፍ የሳንባና የጽኑ ህሙማን ልዩ ሕክምና አዋቂው ዶክተር አሰፋ ጀጃው ናቸው። ዶክተር አሰፋን ያነጋገረው አሉላ ከበደ ነው። ቀደም ሲል በነበረ ቆይታቸው በስራ አሊያም በሌላ ከኑሮ ጋር በተያያዘ ምክንያት ሳቢያ ጊዜያዊ ውጤት ለማግኘት በማለም የእንቅልፍ ጊዜን ያለቅጥ መግፋትና ማምሸት በተደጋጋሚ የሚገጥም ከሆነ ለተለያዩ ብርቱ የጤና እክሎች መዳረጉን ጨምሮ የመኝታ ክፍል ብርሃንና ሌሎች ለጥሩ እንቅልፍ ወሳኝ የሆኑ ጉዳዮችን በማስረዳት ነበር የተቋጨው። አሁንም ካቆሙበት ይቀጥላል። ብቻ ለሰላሳ ደቂቃ ያም ካልሆነ ለአስራ አምስት ደቂቃ ብርሃንን፣ መብራቱን እንዲጨልም ማድረግ እና ሰውነታችን ያ ሁኔታ ሲፈጠር የሚያመነጨው ሆርሞን ስላለ ሜላቶኒን የምንለው እንቅልፍ ላይ ለመግባትና የእንቅልፉም ሂደት ጤናማ እንዲሆን ስለሚያደርግ እነዚህን ነገሮች አዘውትሮ ማድረግ ያስፈልጋል። ከሰባት እስከ ስምንት ሰዓት ጊዜ መስጠት፣ የሚለቁበትን ሰዓት በተቻለ መጠን አንድ ማድረግ ጠዋት ላይ ብርሃን ማግኘት እንቅስቃሴ ማድረግ፣ ማታ ላይ ደግሞ ዲም ማድረግ። አንዳንድ ሰዎች የኑሮ ሁኔታ ሆኑ እንግዲህ የሚሰሩት ስራ ሽፍት ወርክ የምንለው ሊሆን ይችላል ማታ ላይ ይሰራሉ፣ ቀን ላይ ተኙበት ሁኔታ ይፈጠራል። በዚህ በሰለጠነው አረም እንግዲህ አንድ ሶስተኛው ሰራተኛ የፈረቃ ሳል በአጭሩ ለትንሽ ጊዜ በካፒታሊዝሙም ወይም ኢንዱስትሪያል ሪቮሉሽን ለምንለው ውጤት ያስገኘ ቢመስልም በትልቁ ግን ከፍተኛ የሶሳይቲ ችግር እያመጣ ነው ያለው። የጤና ችግር እያመጣ ነው ያለው። አክሲደንቶች ከፍታሉ ናቸው። ውፍረት ይመጣል። ከውፍረት ጋር ተያያዘው ይመጡ ህመሞች ይከተላሉ። እንዲያውም ለካንሰርም ያጋልጣል ብለን አሁን የምናስበው በደብልችም ምናልባት ካንሰር ሊያመጣ ከሚችሉ ነገሮች ነው የተባለው። አንዳንድ ሀገሮች እና አንዳንድ ጥናቶች ግን በእርግጠኝነት የካንሰር ምክንያት ሊሆን ይችላል ወደሚል የሚያመራ ግኝት ነው በብዛት ያለው። ስለዚህ በተቻለ መጠን እንደዚህ አይነት ስራዎችን ላጠረ ላለ ጊዜ ብቻ ቢሰራ ነው ጥሩ። ያም ካልሆነ እንኳን የኑሮ ሁኔታ ሆኖ ግዴታ አስገዳጅ ከሆነ ቀን ላይ ጥሩ እንቅልፍ ማግኘትን የቅድሚያ መስጠት ያስፈልጋል። ዶክተር አሰፋ ከመተኛት በፊት አስራ አምስት ደቂቃ ቢያንስ ጨለም ባለ ወይም ብርሃኑ ደብዘዝ ባለ ሁኔታ ውስጥ መቆየት ከቴሌቪዥንና ብርሃን ከሚፈነጥቁ ሌሎች የብርሃን ምንጮች መራቅን ከእንቀልፍ ሰዓት ጋር የተጣጣመ ለማድረግ የብርሃን አጠቃቀምን አስመልክቶ ምክር ሰጥተዋል። ምናልባት በዚህ ሰዓት ይህን ስርጭት የሚከታተሉ የኢትዮጵያ አድማጮቻችን መብራት በፈረቃና በከፍተኛ እጥረት በሚታይበት ሀገር ከፍ ያለ ችግር ያለበት ስለሆነ ማጥፋቱን አትጨነቁ ሊሉን ይችላሉ። ነገር ግን ሳይንሱና ትክክለኛው የሕክምና ዘይቤ የሚጠይቀው ለመግለጽ ያህል ነው ከዚህ ጋር ያዛምን ነው። የብርሃን ነገር ከተነሳ አይቀር ታዲያ በዚህ በዩናይት ስቴትስ እና በአውሮፓ ብቻ የሚዘወተር የቀን ብርሃን ሰዓታት የሰዓት ማስተካከያ በየዓመቱ ይደረጋል። አሁን ባለንበት መጋቢት ወር ጀምሮ ክረምቱ እስከሚገባ እስከ ህዳር ወር ፀሐይ ሳጠልቅ የምትቆይበት የብርሃን ሰዓታት ወይም የቀኑ ሰዓታት የሰዓት ማስተካከያ ይደረጋል። ከዚህ ቀደም የፖለቲካ መወዛገቢያ ሆኖ የኖረ ሃሳብም ቢሆን በዩናይት ስቴትስ ምክር ቤት የቀረበው ማሻሻያ ዴላይት ሴቪንግ በመባል የሚታወቀውን አሰራር በቋሚነት የሚታይበትን መንገድ አስመልክቶ ያነሱት ሕክምናው ዓለም እንቅልፍን እና ጤናን ሁኔታ የሚመለከቱ እርስዎን መሰሉ ባለሙያዎች እየተቃወማችሁት ይመስላል። በመጀመሪያ ምንድን ነው የተቃውሞ ምንጭ? ከእነኚህ የሰዓት ማስተካከያዎች ጋር ተያይዘው እንደ ልብ ድካም እና ሌሎች መሰል ከፍተኛ ችግሮች የተመዘገቡባቸውንም መልከት እናደርጋለን። ምንድን ነው ግን የእናንተ ትችት አሁን እንደ ህግ ለማውጣት የቀረበውን ረቂቅ አስመልክቶ በአውሮፓና በአሜሪካን ሀገር በአመት ላይ የተወሰነ ወራት ላይ የሰዓት ማስተካከያ ይደረጋል። አሁን በቅርብ የሚያደረግ ነው፣ ዴይላይት ሴቪንግ ታይም የሚባለው ነው። እሱ እንግዲህ አንድ ሰዓት ነቅተንና ማታ ተኝተን እንቆይበትን ጊዜ የእኛን ተፈጥሮ በአንድ ሰዓት ወደፊትና ወደኋላ ያዋይሽ ይቀዋል በዚህ ምክንያት የደይላይት ሴቪንግ ታይም የሚባለውን ሰዓት በምናስተካክልበት ጊዜ ሰውነታችን የተለየ ምህዳር ውስጥ ስለሚገባ ሆርሞኖችን የምናመነጭበት ሁኔታ ይቀየራል። በተለይ እነ ስትረስ ሆርሞን ምንላቸውን፣ በዛ ምክንያት የልብ ሃርት አታክ የምንለው የልብ የደም ዝውውር መዘጋት በዛ ቀን ብቻ ከሌላው ጊዜ በሰባት እጥፍ ከፍ ይላል። በመንገድ ላይ የሚደርሱ አደጋዎችም እንደዚሁ በከፍተኛ ሁኔታ ከፍ ይላሉ። በዛ በሰዓቱን በቀየርንበት ጠዋት። ይሄ ደግሞ በዛ ላይ አይቆምም። በተለይ በልጆች ላይ ተነስተው ወደ ትምህርት ቤት የሚሄዱ እድሜያቸው አስር እስከ አስራ ስምንት አካባቢ ያሉ እነኛ አዶለሰንት ምንላቸው ልጆች ላይ በተለይ ከፍተኛ ችግር ይፈጥራል። ያን አጀስት ማድረግ ያስቸግራቸዋል። እነዚህ ሰዓት ለውጦች የመጡት ከዚህ በፊት ከጦርነት ጋር ከምርታማነት ጋር ተያይዞ የተወሰዱ ፖለቲካል ውሳኔዎች ናቸው። ባዮሎጂካል ወይም ሳይንቲፊክ አይደሉም። መልካም። ለመሆኑ እነኝህን የፖለቲካ መሪዎች ውሳኔ የተቃወመው ወይም የሚጻረረው የሳይንሱ ማህበረሰብ አቋምስ ምንድን ነው? እኛ የምንለው የሰዓት መዋዠቅ መቅረት አለበት። ሲቀር ደግሞ የአሜሪካ ሴኔት እንዳስተላለፈው ዴይላይት ሴቪንግ የምንለውን ፐርማነንት ማድረግ ቋሚ ማድረግ ቋሚ ከማድረግ ስታንደርድ ታይም የምንለዋለን ኢትዮጵያ ውስጥ የሚኖር ሰው ይሄ አይመለከተውም፣ ግን የዛ አይነት አንድ የሆነ ፊክስድ የሆነ ከብርሃንና ከጨለማ መቀያየር ጋር ያልተያያዘ ሰዓት ይኖር ነው የምንለው። ከዚህ በፊት ይሄን ዴይ ላይት ሴቪንግ ታይም የሚባለውን በአስራ ዘጠኝ ወደ ሰባ አራት አካባቢ ፐርማነንት ይሁን ቋሚ ይሁን ተብሎ ተወስኖ ነበር። ለአንድ አመት ታይቷል። በአንድ አመት ጊዜ ውስጥ ግን እጅግ በጣም ክፉ ነገሮች ነው የተፈጠሩት። ከፍተኛ አደጋ ነው ከፍ ያለው። የደይላይት ዲዛስተር ታይም ነው ያለው ሶሳይቲው። ለእኛ ሀገር እንኳን አድማጭ ባይመስልም እዚህ ሀገር ላለ ሰው ግን እያንዳንዱን ሰው የሚነካ ከፍተኛ የጤና ችግር የሚያመጣ ነገር ነው። መልካም አንገብጋቢ የሚመስሉን ከሌሎች የሰውነት አካላት ጋር ተያይዘው የሚመጡ የበሽታ አይነቶች በግድ ትኩረት እንድንሰጣቸው ያደርጋሉ። ቀድሞ የሚታይ ባለመሆኑ ራሱ በሽታ መስሎ ባለመምጣቱ ከእንቅልፍ መዛባት ጋር ተያይዘው የሚመጡ ችግሮች ተገቢ ትኩረት አይሰጣቸውም። እንዲህ ባለው ለየት ባለ አጋጣሚ ብቻ ሳይሆን ከእንቅልፍ ማጣት ጋር ተያይዘው የሚመጡ በሽታዎችን በአእምሮ ላይ የሚያመጡትን ለውጦች ማሳየት የሚችሉ ጉዳዮች በተጨባጭ የሚታወቁትንና እንቅልፍ ማግኘትን ጨምሮ ሊደረጉ የሚችሉትን ማስተካከያዎችን አስመልክቶ በተከታታይ በሚደረጉ ውይይቶች መልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር አሰፋ ለአሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አድማጮች፣ ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሙን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያምሸት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ አስተያየት ወይም ጥቆማ ካላችሁ በውስጥ መስመራችን 2022059942 የውስጥ መስመር 14 በመጠቀም አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። ዋትስአፕ ቁጥራችን ደግሞ 2022513505 ነው። መልእክታችሁን ድምፅ ቀርጻችሁ አስቀምጡልን። በኢሜይል ማግኘት ለምትፈልጉ ሆርን አት ቪኦኤ ኒውስ ዶትኮም የኢሜይል አድራሻችን ነው። አብራችሁን ስለነበራችሁ እናመሰግናለን። ሰላም ደናደሩ።